ከትናንት እስከ ዛሬ በአገሪቱ የወጡ ህጎችን ለህብረተሰቡ ተደራሽ የሚያደርግ የመረጃ ቋት ማዘጋጀቱን የፌዴራል ጠቅላይ አቃቤ ህግ አስታወቀ። ይህ መረጃ ቋት ህብረተሰቡ ከ1934 እስከ 2010 የወጡ ሕጎችንና ደንቦችን በቀላሉ እንዲያገኝ እንደሚያስችለውም ተጠቁሟል። የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ለተገልጋዮች ይበልጥ ተደራሽ የሚያደርግ የኢንተርኔት አሰራርም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር እንደሚያግዙ የፌዴራል ጠቅላይ አቃቢ ህግ ብርሃኑ ጸጋዬ ለጋዜጠኞች አብራርተዋል። እስክንድር ፍሬው ነው የተከታተለው። በኢትዮጵያ የወጡ ህጎችን፣ ደንቦችና መመሪያዎችን ማግኘቱ ከወረቀት ጋር የተገናኘ አካላዊ ድጋፍ ጭምር የሚጠይቅ ሆኖ ቆይቷል። ነጋሪት ጋዜጣን ማፈላለቅ፣ ለዚህም ወደ ብርሃንና ሰላም ማተሚያ ድርጅት መጓዝም የግድ እንደነበር የዛሬ እውነታ የቀጠለ ሁኔታ ነው። ዛሬ በጠቅላይ አቃቤ ህግ የተሰጠው መግለጫ ግን ይህ ችግር መቃለሉን ዘመኑ ወደ ደረሰበት አሰራርም መገባቱን የጠቆመ ነው። የኢትዮጵያ ጠቅላይ አቃቤ ህግ ብርሃኑ ጸጋዬ እንዳሉት አዋጆች፣ ደንቦችና መመሪያዎች በአንድ ላይ የሚገኙበት የመረጃ ቋት ተዘጋጅቷል። የኤፍዲ ጠቅላይ አቃቤ ህግ ከ1934 ዓ ም ጀምሮ እስከ 2010 የወጡ ሕጎች አሉ። እነዚህ ህጎች አንደኛው በተቻለ መጠን ብርሃን እና ሰላም ማተሚያ ድርጅት ገዝቶ የመጠቀም እድል አለ። ይሄ በተፈለገ መልኩ ተደራሽም አይደለም። በተለይ ደግሞ ከዚህ ከአዲስ አበባ ውጪ ቅርንጫፍ የለውም ተቋሙ ተደራሽ ስላልሆነ ይሄንን ሊተካ የሚችል ማንም ሰው ባለበት ቦታ ሆኖ ይሄን ህግ ማግኘት የሚችልበትን ስርዓት መዘርጋ ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆነዋል። በተጨማሪም ህጉ እንኳን የሚሸጥ ቢሆንም ሁሉም ህጎች አይደሉም እዛ የሚገኙት ማለት ነው። በተለይ ቀደም ብሎ የወጡትን ከ1934 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ ወጡት በዛ ሊገኙ ይችላሉ ና ሁሉንም ህጎች ስለሚያስፈልጉ እና ጠቃሚም ስለሚሆኑ ይሄን ስርአት መገንባት አስፈላጊ ሆነዋል። ለዚህ አገልግሎት የተዘጋጀው ሶፍትዌር ያለ ኢንተርኔት ጭምር የሚሰራ መሆኑንም ጠቅላይ አቃቤ ህጉ ተናግረዋል። ህጎችና አዋጆችን ማግኘት አስቸጋሪ ሆኖ መቆየቱንም አስታውሰዋል። ጠቅላይ አቃቢ ህግ ይህን ሶፍትዌር እና ድረ ገጽ ያደረገው ህጎችና ሰበር ውሳኔዎች ለህዝቡም በተለያዩ ተቋማት እንኳን ለሌሎች ተቋማት ይቅርና ይህንን ስራ በእለት ተእለት የሚሰሩ ዳኞች፣ አቃቢ ህጎች፣ ፖሊሶች ህጉን ለማግኘት የሚቸገሩበት ሂደት አለ። ለምሳሌ ዳኞች ውሳኔ በሚሰጡበት ጊዜ የተለያዩ አዋጆች በሚጠቀሱበት ጊዜ የተሻረ ያልተሻረ የተቀየረ ያልተቀየረ የሚሉትን ህጉን ባለማግኘት ውሳኔ የሚዘገይበት ሂደቶች ሲያጋጥሙን ነበር። እነዚህን ጉዳዮች ይቀርፉልናል። ሄዶ ሄዶ ፍትህ በተሳለጠ እና በተቀላጠፈ መልኩ እንዲሁም ደግሞ ህግን መሰረት አድርጎ ህብረተሰቡ አጠቃላይ ከፍትህ ስርዓቱ ማግኘት የሚገባውን አገልግሎት የሚያገኝበት ሂደትን የሚፈጥር ነው። ይህ ሶፍትዌር ለእለት ተዕለት ስራ ብቻም ሳይሆን ለትምህርት ተቋማትም ለምርምርም የሚፈልጉ ባለሙያዎች በቀላሉ ምርምር ለማድረግ እና በህጉ ላይ የሚታዩ ትንጽጾችንም አውጥተው ለእኛም ግብአት በሚሰጥ መልኩ አጋዥ ይሆናቸዋል ማለት ነው። ስለዚህ ጠቀሜታው ዘርፈ ብዙ ነው። ዛሬ በጠቅላይ አቃቢ ህግ ይፋ የተደረገው አዋጆችን ህጎችንና ደንቦችን በአንድ ቦታ ማግኘት የሚያስችል የመረጃ ቋት ብቻ አይደለም። በርካታ ዜጎችን የሚያስተናግደውን የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ይበልጥ ተደራሽ የሚያደርግ አካሄድ እንደሚጀመርም ተገልጿል። በዚህም መሰረት ዜጎች በየቤታቸው ሆነው የተለያዩ ቅጾች መሙላት እንደሚችሉ ነው የተጠቆመው። የፌዴራል የሰነዶች ማረጋገጫና ምዝገባ ኤጀንሲ ምክትሏና ዳይሬክተር ሙሉቀን አማረ ለአሜሪካ ድምፅ ያስረዱት ደንበኞችን በፍጥነት ከማስተናገድ አንጻር በመስሪያ ቤታቸው የተደረሰበትን ደረጃ ያስታወሱት አዲሱ አሰራር ደንበኞች የሚስተናገዱበትን ጊዜ ይበልጥ ማሳጠሩን አብራርተዋል። በመሰረቱ ሰፊውን ተገልጋይ የሚጠቀምበትን ለምሳሌ ውክልናን ማንሳት እንችላለን። የውክልና አገልግሎት የውክልና አገልግሎት ወደ ተቋሙ ሲመጡ ወደ ተቋሙ ሲመጡ በነበረው ማሰራር ቢሆን ማለት ነው። ጊዜን ከማሳጠር አንጻር ተቋሙ ጋር ከደረሱ በኋላ ያለው ጊዜ ከ5 ደቂቃ አይበልጥም ነበር። ተቋሙ ጋር ከደረሱ በኋላ ሁኔታው ተሻሽለው ነበር። አዎ፣ ተሻሽለው ነበር አላሰራርም ግን ትልቁ ጥሩ መሻሻል ካሳዩ መንግስታዊ መስሪያ ቤቶች አንዱ ሆኖ ሲጠቀስም ቆይቷል። መስሪያ ቤታቸው ያው ባለ ጉዳዮች ከማስተናገር አንፃር ልክ ነው። አሁን በዋናነት ይሄኛው በኢንተርኔት ወጪውን የቀነስንለት ጊዜውን የቀነስንለት እኛ ተቋም ከመምጣቱ በፊት ውል በማጻፍ የሚያጠፋውን ጊዜ ሙሉ ለሙሉ ነው ያጠፋንለት ማለት ነው። ተቋም ውስጥ የመጣውን ብቻ ሳይሆን ከተቋም ውጪም ሲያጠፋ የነበረው ውል ለማጻፍ፣ ባለሙያዎችን ለማማከር እነዚህ ጊዜዎችን ነው በሙሉ ያሳጠርንለት እኛ ጋር ከመጣ ቀደም ሲል የነበረው 25 ደቂቃ በ15 ደቂቃ ውስጥ አገልግሎቱ ማግኘት ይቻላል። ከጊዜ አንጻር ስናየው ትንሽ ነው የቀነሰው፣ ግን ከሰነድ ጥራት አንጻር ትልቅ ፋይዳ አለው። እንደገና ደግሞ በፊት እኛ የማናቀው ግን ከኛ ተቋም ውጪ ሆኖ ስለሆነ ውሉን የሚያጽፈው እነዛን ጊዜዎች በሙሉ ነው ያጠፋንለት ማለት ነው። ስለዚህ እኛ ጋር በቀጥታ የሚፈለግበትን ቁጥሩን ብቻ ይዞ መጥቶና በወለውክልና አገልግሎት ሲስተሙ የሰጠውን ቁጥር ከዛ በዘለለ ደግሞ ውክልና ወይም ሽያጭ ውሎዎች ሊሆኑ ይችላሉ እነዚሁ ሲሆን የመብት ትክክለኛ ባለ ንብረት ስለመሆኑ የሚያገልጽ ማስረጃና መታወቂያ ብቻ ነው ይዘው የሚመጣው ማለት ነው። የመጨረሻ ጥያቄ አርገዋለሁ። ከኢትዮጵያ ውጭ ያሉ ኢትዮጵያውያን ሊሆኑ ይችላሉ ትውልደ ኢትዮጵያውያን አሁን ቅድም ለምሳሌ ንብረት ማስተላለፍ የሚል ስለጠቀሱ ነው ይሄን አገልግሎ መጠቀም ይችላሉ? ምክንያቱም ፊርማው አለች በመሃል እንግዲህ እሷ በሌለችበት ሁኔታ ያው ልክ ነው የተለያዩ ውሎችን ሲመጣ በአካል መምጣት ሕግም ያስገድዳል በፊርማ ምክንያቱም ተቋሙ ከተሰጠው ስልጣን አንዱ የሚመጣው ሰው ካፓሲቲንም ቼክ ማድረግ አለበት። ምክንያቱም አንድ ሰው እድሜው ውክልና ምንም ስታሽ ነው ለመዋዋለ ምድብ ከመታወቂያ በዘለለ በአካልም ያን ማረጋገጥ መቻል አለበት። እድሜም ብቻ ሳይሆን ሌሎች ከአእምሮም አንጻር በተለያየ እያመነበት ስለመሆኑ በተቋሙ መረጋገጥ ስላለበት መምጣት አለበት። ውጪም ያሉ ቢሆኑ ምናልባት መረጃ ከመሙላት አንጻር ችግር የለው፣ ግን ሌሎች ህጎችም አሉ። ለምሳሌ ውክልና ቢሆን ሌሎች ስርዓቶች አሉ። ካሉበት ሀገር ሆነ ውክልና ሰጥተው በውጭ ጉዳይ ሚኒስቴር መጥተው ሚኒስቴር በኩል ወደ ተቋሙ መጥተው ነው የሚረጋገጠው። ስለዚህ ቀደም ሲልም የነበረው አሰራር ቢሆን በአካል እኛ ተቋም ድረስ ውጪ ያሉ መምጣት አይጠበቅባቸውም። ባሉበት ሀገር ነው ሕክምናውን ሰጠው በኤምባሲ አማካይነት ወደ ውጭ ጉዳይ መጥቶ ቀጥታ ወደኛ ተቋም የሚረጋገጠውና ስለዚህ በአካል መጥቶ ችሎታውን ማለት ነው ችሎታውን ለማረጋገጥና እንዲሁም ደግሞ ለፊርማው የሰውየው መምጣት የግድ ይሆናል። ወይም የሴትየው ይሆናል መምጣት ግድ ይሆናል ማለት ነው። ፎርሙን ግን ባሉበት ሀገር ሆኖ አሁን ባሉት በኢንተርኔት በኦንላይን ሞልተው የሆነ ደረጃ ካደረሱት በኋላ ለፊርማ ብቻ ወደ ሀገር መምጣት ይችላሉ ይችላል። ፎርሙን በማንኛውም ሰዓት አንደኛ የሞሉትን ዛሬ የሞሉትን የግዴታ ዛሬ መጨረስ አይጠበቅባቸውም። ከሞሉ 15 ቀን አለ ብለዋል። 15 ቀን አለ በፈለጉ ሰዓትም እየከፈ ፈቱት ቁጥሩ ስላለ በቁጥሩ እየከፈቱት የሚሻሻልም ነገር ካለ በ15 ቀን ውስጥ ማሻሻል ይችላል። በዛሬው ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዘመናዊዎቹ አሰራሮች ለውጡን እንደሚያግዙ ተናግረዋል። ዛሬ በዚህ መልኩ መግለጽ ያስፈልግበት ሀገራችን በለውጥ ሂደት ላይ ነች ያለችው ይሄን የለውጥ ሂደት በተግባር በማገዝና ለውጡ የሚታይ ህብረተሰቡ ከሚፈልገው ከእለት ተእለት ስራው ጋር ታዥነት ያላቸው ነገሮችን የሚያረጋግጡ ውስጥ ማስገባት አለብን ከሚል ስለሆነ በዚሁ አግባብ ብንረዳው በቀጣይ ደግሞ ሌሎች የቀሩ ስራዎችን በዚሁ ለህብረተሰቡ በተሳልጠና በተቀላጠፈ መልኩ አገልግሎቱን ለመስጠት የሚያስችል ነው። በፌዴራል የሰነዶች ማረጋገጫና መዝገባ ኤጀንሲ የሚተገበረው አዲስ አሰራር በተወሰኑ አገልግሎቶች ተጀምሮ ወደ ሌሎችም እንደሚቀጥል ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮ ከአዲስ አበባ